የኢትዮጵያው ገዢ ፓርቲ ኢህአዴግ አስቀድሞ ሀያ አንድ አሁን ደግሞ መድረክ በትናንትና ዕለት ራሱን ካገለ በኋላ ሀያ ተቃዋሚዎች የሚያካሄዱ ድርድር ጊዜና እድል የባከነበት ነው ሲሉ አንድ የቀድሞ ሚ ፓርላማ አባል ገለጡ። ይላል የመጨረሻዊ መጽሔት ርዕስ። የኢህአዴግን ፖሊሲዎች ደግፈው የአካባቢው አስተዳደር አፈጻጸምን ነቅፈው የፓርላማ አባል የነበሩት ዶክተር አሸብር ወልደ ጊዮርጊስ ፖለቲካ ድርድሩ የዜሮ ድምር ፖለቲካ ሊያጠላበት አይገባምን። ብለዋል ከድርድሩ ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ በትናንትናው ዕለት ራሱን ያገለለ ሲሆን ስድስት ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ የአደራዳሪ ሚናን አልቀበልም በማለቱ ከድርድሩ ለመውጣት ውይይት እንደሚያደርጉ ገልጠዋል። ዶክተር አሸብር ወልደ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩ ልኳል። የቅድመ ድርድር ውይይት ከጀመሩ ሶስት ወራትን ያስቆጠሩት ገዢው ፓርቲ ኢህአዴግና ተቃዋሚዎች እስካሁንም ወደ ዋናው ድርድር መግባት አልቻሉም። ትናንት በዚሁ ርዕስ ማለትም በድርድሩ የሥነ ስርዓት ደንብ ላይ ያደረጉት ውይይትም ያለመግባባትና በልዩነት ለሌላ ጊዜ ተቀጥሯል። መድረክም ውይይቱን አቋርጧል። ራሳቸውን ያሰባሰቡ ስድስት ፓርቲዎችም መቀጠል አለመቀጠላቸውን ለመወሰን የስራ አስፈጻሚ ወይም የምክር ቤት ስብሰባዎች እንደሚያካሂዱ አስታውቀዋል። እናም ያለፉት ውይይቶች እስካሁን በስምምነት አልተቋጩም። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ያለ ስምምነት ያለፉትን ቀናት እየባከኑ ሲሉ ይገልጻሉ። በመጀመሪያ ደረጃ ራሱ ውይይቱ መጀመሩን ማድነቅ እፈልጋለሁ በጎ ነገር ነው ደረጃ፣ ደግሞ እርስ በርሳቸው እዚያው ፕሮግራማቸውን ማስታረቅ ላይ መቀራረብ ላይ ብዙ እንኳን መሄድ ባይችሉ በሀገራዊ ጉዳዮች ላይ የሰለጠነ ተፎካካሪ ፓርቲ ከመኖሩ አኳያ ሊኖር የሚገባውን ፋይዳ ከግምት ውስጥ ከተው ያንን ነው ተስፋ አድርገው መስራት ያለባቸው። ለዚህ እያንዳንዱ ቀን የሚባክነው ጉዳት ነው ብዬ ነው የማስበው። በእኔ በኩል እና ማንኛውም ወገን ራሱን ችሎ ተወያይቶ ተዘራድረው ለኢትዮጵያ ይጠቅማል። የተፎካካሪ ፓርቲዎች በዚህ ደረጃ ነው መሄድ ያለብን፣ ገዢ ፓርቲ በዚህ ደረጃ ነው መሄድ ያለብን የሚለውን ጊዜ ሳይወስዱ ሳያቋርጡ ቢሄዱ ነው ሰው የጠበቀውን ምንም ተስፋ ማለምለም የምችለው ብዬ ነው የማስበው። እያንዳንዱ ቀን የሚባክ ነው ሲሉ ዶክተር አሸብር ይህን ያህል ጊዜ መፍጀት አልነበረበትም ወይ ደግሞ በድርድሩ የስነ ስርዓት ደንቦች ላይ የሚያደርጉት ውይይት ያልተፈለገ ጊዜ ፈጅቷል ከሚል እምነት ነው የመነጨው። አገላለጾት በእርግጥ እንደዚያ ነው የማምነው። እያንዳንዱን ነገር በጉጉት ነው የምንጠባበቀው። በቅድመ ድርድሩ ድሮ አልቆ ድርድር ውስጥ ገብተው መሆን የሚገባውን ህዝቡ የሚጠብቀውን ፓርቲዎች የሚጠብቁትን ነገር ይፈጽማሉ ተብሎ ነው የሚጠበቀው እንጂ ገና ከአሁኑ ሲሆኑ የተለያዩ ሀሳቦችን፣ የግጭትና የመለያየት ሀሳቦች ማ ድሮም ነበሩ፣ አይጠቅሙም። እንደዚህ አይነት መድረክ ከተገኘ ጥሩ የፖለቲካ ኦፖርቹኒቲ ነው፣ ጥሩ መድረክ ነው። ያንን መጠቀምና በዚያ ደረጃ ያለውን መልካም አጋጣሚ በሙሉ መጠቀም መቻል ነው እንጂ አሁንም ቢሆን ማቋረጥም አያስፈልግም። ወደፊትም ቢሆን ተስፋ መቁረጥ አያስፈልግም። ፖለቲካ ውስጥ ሰጥቶ መቀበል ብቻ ነው። ፖለቲካ ላይ ብዙ ጊዜ የሚባለው ተደራድረ ያገኘው ውጤት ከዜሮ በታች አይሆን ነው የሚባለው ተጣልቶ መለያየት ራሱ ነገቲቭ ነው ፖለቲካ ውስጥ እና መቶ በመቶ ሳይሆን ከዜሮ አይውረድ። አሁን በዚህ ደረጃ ጥሩ ተስፋ እያለ በየቀኑ የሚያገኙትን ድል እየጨመሩ እያሳደጉ መሄድ ነው እንጂ ከግጭትና ከመለያየት የሚገኝ ነገር ለኢትዮጵያ ሕዝብም አይጠቅምም። እኛ ለምንጠብቀውም ተስፋ ተስፋው ነው አይሄድ። ድርድሩ ከቀጠለ ሊያሳካ ከሚችላቸው ነገሮች አንዱ የአገሪቱ የምርጫ ስርዓት መሻሻል እንደሚሆን ዶክተር አሸብር እምነታቸውን ገልጸዋል። ለእነሱም ምቹ ነገር ይፈጥራል። ሀሳባቸው እውነት ፕሮግራማችን የተቀራረበ ነው ወይ አንድ መሆን የምንችል ነን ወይ? ይህ ውይይት መኖሩ በራሱ ከዚህ ከሚያደርጉ ከክርክሩ ተነስቶ የማን ላማ ከማ ጋር እንደሚመሳሰል እና ወደ አንድ ለመምጣት ለእነሱ ይረዳቸዋል፣ ይጠቅማቸዋል። ወደፊትም ዋናው ነገር እነሱ ጠንክረው ይወጣሉ። እነ ተቃዋሚዎች አሁን በሚያደርጉት ውይይት ከኢህአዴግ እየተለዩ ሲሄዱ ከሌሎ ሌሎቹ ተቃዋሚዎች ጋር አንድ እየሆኑ ሲሄዱ ያ ደግሞ ለነሱ ለወደፊቱ ጠንካራ የሆነ ተቃዋሚ ፓርቲ አገሪቱ ላይ እንዲኖር በአንድ ፓርቲ እንዲማከሉ ሊያደርግ የሚችል ነገር ሊያመጣላቸው ይችላል ተብሎም ይጠበቃል። ለሌላ ጊዜ እርስ በርሳቸው የማይገናኙ አንዳንድ ተቃዋሚ ፓርቲዎች እርስ በርሳቸውም የሚገናኙበት መድረክ ፈጥሯል ይሄ ድርድር በዛም ሊያስቀጥለው ይችላል ነው እኛ የተነናው። ግን ብዙ ጊዜ ተቃዋሚ ፓርቲዎች በግላቸው ሲሰሩ እንጂ የጋራ አላማ አለን እኛ ተሰባስበን ገዢውን ፓርቲ እንሞግታለን፣ ገዢውን ፓርቲ እንከራከራለን፣ በዚያው ደረጃ ወደ ማሸነፉ እንሄዳለን ብለው ሲተባበሩ አይታይም። ለዚህም ድምፁ ብዙ ጊዜ እየተበታተነ ያለው ለዚህ ለእነሱ አላማቸው አንድ መሆኑን ለማሳየትም ለማየትም ምቹ ነገር የፈጠረላቸው ነው የሚመስለኝ። በገዢው ፓርቲና በ21 አገር አቀፍ ፓርቲዎች መካከል በሚካሄደው ድርድር ልዩነቶ ፓርቲዎች እየታዩ ያሉት በተለያዩ ወገኖች መካከል ነው። በገዥው ፓርቲና በተቃዋሚዎች መካከል የሚታየው ልዩነት አንዱ ነው። በራሳቸው በተቃዋሚ ፓርቲዎች መካከልም ልዩነቶች ይታያሉ። የቀድሞው የፓርላማ አባል እንደሚሉት ታዲያ እንደዚህ አይነቱ መድረክ እነዚህን ተቃዋሚዎች ለማቀራረብም አጋጣሚ ሊሆን ይችላል። በቀጣይ ለውይይት የተያዘው ቀጠሮ የፊታችን ሚያዝያ ሁለት ሁለት ሺ ዘጠኝ ዓመተ ምህረት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።